በናይጄሪያ የተከሰተው የኑሮ ውድነት ምክንያት ባለፈው ወር ከተቀሰቀሰው ጸረ መንግስት ተቃውሞ ጋር በተያያዘ አስር ሰዎች በአገር ክህደት ወንጀል ተከሰው ትላንት ሰኞ ፍርድ ቤት ቀርበዋል። ተከሳሾቹ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊጠብቃቸው ይችላል። አምኒስቲ ኢንተርናሽናል ያወገዘውን ይህን የክስ ጉዳይ አስመልክቶ ቲሞቲ ኦቢዙ ከአቡጃ ተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተለው ያቀርበዋል። ትላንት ሰኞ በአቡጃ በሚገኘው የፌዴራል ፍርድ ቤት ችሎት የቀረቡ አስር ሰዎች የተከሰሱት በሀገር ክህደትና ወታደሩን ለመግደል በማሴር ነው። ዋስትና ይገባቸው እንደሁ ለማየት ጉዳያቸው እንደ አውሮፓ አቆጣጠር ለመስከረም 11 ተቀጥረዋል። ተቃዋሚዎቹ በተከሰሱበት ክስ ጥፋተኛ አይደለንም ሲሉ ተከራክረዋል። በናሴ ወር መጀመሪያ ላይ በናይጄሪያ በሺዎች የሚቆጠሩ ተቃዋሚዎች የፕሬዝደንት ቦላ ቲኒፉን መንግስትና ፖሊሲዎችን አውግዘዋል። ቦላትኒፉ ባለፈው ዓመት ስልጣን እንዳያዙ ውድ የሆነውን የነዳጅ ድጎማ ሰረዙ። ብዙም ሳይቆዩ የናይጄሪያን ብሔራዊ ገንዘብ ናያራ የምንዛሬ ዋጋ ቀነሱ። ይህን ተከትሎ ተቃውሞ ተነሳ። ባለስልጣናቱ ኢኮኖሚያዊ ችግሮችን ለመፍታት ቃል ቢገቡም ተቃዋሚዎች ግን ህዝባዊ አመፅ አነሳስተዋል፣ የመንግስት ህንፃዎችን አቃጥለዋል ሲሉ በመወንጀል ከሰሱ። ውንጀላው የሰብአዊ መብት ተሟጋች ድርጅትን አምነስቲ ኢንተርናሽናልን ቁጣ አቀስቅሰዋል። ኢሳ ሳኑሲ በናይጄሪያ የአምነስቲ ኢንተርናሽናል ዳይሬክተር ናቸው። እነሱ እያደረጉ ያሉት በሙስናና በመልካም አስተዳደር እጦት የተነሳ አገሪቱ እየተመራችበት ያለችበት ሁኔታ ያስቆጣቸውን ብርቱና ጽኑ ሰዎችን በአካልና በስነልቦና የማዳከም ጥረት ነው። ስለዚህ ችሎቱ የይስሙላ ነው። ሁሉንም ዓለም አቀፋዊ ፍትሃዊ የዳኝነት መስፈርቶችን አያሟላም። አምነስቲ ችሎቱ በናይጄሪያ የሕግ የበላይነት ላይ የተሳለቀ የስሙላና የፌስ ችሎት ነው ሲልም ክሱን አውግዘዋል። የሰብአዊ መብት ተሟጋች ድርጅቱ መንግስት ተቃዋሚዎችን ለማፈን እየሞከረ መሆኑን ገልጾ ተቃዋሚዎች እንዲፈቱና ክሱም በአስቸኳይ እንዲነሳ ጠይቋል። ባለፈው ወር በኑሮ ውድነት ምክንያት በሰላማዊ ሰልፍ ከታሰሩ በመቶዎች ከሚቆጠሩ ተቃዋሚዎች መካከል አስር ተከሳሾች ይገኙበታል። ናይጄሪያ በትውልድ ውስጥ እጅግ የከፋውን በተባለው የኢኮኖሚ ቀውስ ውስጥ ነች። በነሐሴ ወር መጀመሪያ ላይ አስር የቁጣ ቀን የሚል ስያሜ የተሰጠው አገር አቀፍ ተቃውሞ የናይጄሪያ ከተሞችን አናውጧል። ሰልፈኞቹ የተሻለ አስተዳደር እንዲሰፍንና የተቋረጠው የነዳጅ ድጎማን ጨምሮ የመንግስት ማሻሻያ እንዲቀለበስ ጠይቀዋል። ሰላማዊ ሰልፉ ላይ በሰሜን ናይጄሪያ የሚገኙ ተቃዋሚዎች የሩሲያ ባንዲራን በማውለብለብ ፕሬዚደንት ቭላዲሚር ፑቲን እንዲረዷቸው ጩኸት ሲያሰሙ ታይተዋል። ተቃውሞው በጸጥታ ኃይሎች ከባድ እርምጃ የተወሰደበት ሲሆን አምነስቲ ኢንተርናሽናልም አስራ ሶስት ሰዎች መሞታቸውን አስታውቋል። የአምነስቲው ኢሳ ሳኑሲ የናይጄሪያ ባለስልጣናት እነዚህን ግድያዎች ለማጣራት ትኩረት ማድረግ አለባቸው ብለዋል። ሳኑሲ አክለውም የናይጄሪያ ባለስልጣናት በእስር ላይ የሚገኙ ተቃዋሚዎች ከቤተሰቦቻቸው እንዳይገናኙና የህግ ውክልና እንዳያገኙ እየከለከሉ መሆናቸውን ይገልጻሉ። እነዚህ ሰዎች ተገቢው የህግ ውክልና ወይም እርዳታ እንዲያገኙ አልተፈቀደላቸውም። ክህደት በናይጄሪያ ህግ መሰረት የሞት ቅጣትን ያስከትላል። ስለዚህ ይህ የሚጠቀሙበት ዘዴ ነው። ይህንን አሻሚ ህግ በመጠቀም የሰዎችን ልብ ማንጠልጠል ወደ ፍርድ ቤት ይወስዳሉ። ስለዚህ የናይጄሪያን የፍትሕ ሥርዓት አላግባብ በመጠቀም የተቃዋሚዎችን ሥነ ልቦና ለመስበር እና ሰዎችን ለማፈን የሚደረገውን ጥረት እናወግዛለን። ስለ አምነስቲ ኢንተርናሽናል መግለጫ መንግስት የሰጠው ምላሽ የለም። ነገር ግን ቀደም ባሉ ጊዜያት እንደተናገረው ለብሔራዊ ደህንነት ሲባል እየሰራ ሆኖ ብለዋል። የተቃውሞ ሰልፈኞቹ የህግ አማካሪ ዳጂ ኢዲያንጁ የጠበቆች ቡድን እንዲፈቱ እየሰራ ነው ይላሉ። በተቃዋሚዎች ላይ የቀረበው ክስ ሙሉ በሙሉ ተቀባይነት የለውም። ምክንያቱም የመሰብሰብ ነፃነትን ለመወንጀል የተደረገ ሙከራ ነው። ይህንን ወንጀል ማድረግ ተቃውሞ ያስነሳል። እኔ በጉዳዩ ዙሪያ ከቆሙት ጠበቆች አንዱ ነኝ። ስለዚህ ጉዳዩ ከመታየቱ በፊት አስተያየት መስጠት አልፈልም። ትላንት ሰኞ የናይጄሪያ ፖሊስ የናይጄሪያን መንግስት ለመጣል አሲረዋል በሚል የብሪታንያው ዜጋ አንድሪው ዋይን እንደሚፈለግ አስታውቋል። አሶሲኤትድ ፕሬዝ እንደዘገበው የብሪታንያ ከፍተኛ ኮሚሽነር ስለ ጉዳዩ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሀገሪቱን ለማተራመስ ከውጭ ሀገር ገንዘብ ሲቀበሉ የተጠረጠሩ ዘጠኝ ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጸዋል።